ነገር እያንዳንዱ ቤት ከሰሞኑ በተፈጸመው የወለጋ ጭፍጨፋ ለግምት ያልተመቸ በመቶዎች የሚቆጠሩ ምንም የፖለቲካ ተሳትፎ የሌላቸው ንጹሐን ገበሬዎች በታጣቂዎች ተረፍርፈዋል። ስድስት የሚሆኑ የፖለቲካ ፓርቲዎች በተናጠል ባወጧቸው መግለጫዎች ለዚህ ሁሉ ዋነኛ የችግሩ መነሻ ያደረጉት የመንግስትን አንድም ቸልታ፣ ሁለትም የወንጀል ድርጊቱን ለማስቆም ፍላጎት ያለመኖር ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ይህ እንዳይፈጠር አስቀድሞ መስራት ያለ መንግስት ለሚረግፈው የዜጎች ህይወት ተጠያቂ ነው ብሏል። የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢህፓ በመንግስትና የህግ አስከባሪዎች ቸልተኝነት ምክንያት የግፍ ጽዋ ሞልቶ መፍሰስ ጀምሯል በሚል የሁኔታውን ደረጃ ገልጾታል። አስተያየታቸውን እንዲሰጡ ከጠየቅናቸው ፓርቲዎች መካከል ፈቃደኛ የሆነው የእናት ፓርቲ ተቀዳሚ ምክትል ፕሬዝዳንት ዶክተር ሰይፈ ስላሴ አያሌው የመንግስት ጥፋቱን ለማስቆም ፍላጎት ላይ ጥያቄ ያነሳሉ። ዜጎችን በሚገባ በተገቢው መልኩ ፕሮቴክት ለማድረግ ፍላጎቱ አለ ይጠይቃል። የለም ብለን ደምድመን ልንናገር አልችልም። ክልሉ በጣም ከፍተኛ ቁጥር ያለው ልዩ ያህል በተደጋጋሚ ዘጋታ እንትን ሲያደረግ ነበረ ካሱ አቅም በላይ ደግሞ ከሆነ ደግሞ የፌደራል መንግስቱ ዘጋ ጣልቃ ገብቶ ሊያደርግ የሚችለው ነገር ዘጋ ሊኖር ሲችል አለማድረጉ ፍላጎቱ አለወይ የሚለውን ነገር ጥያቄ እናረሳል። ባልደራስ ለእውነተኛ ዴሞክራሲ ማንነት ተለይቶ ለተጨፈጨፉ ዜጎች ዋነኛው ተጠያቂ መንግስት መሆኑን በመደምደም በተለይ የኦሮሞ ህዝብ ደም መፍሰስ እንዲቆም ተቃውሞውን እንዲያሰማ ፓርቲው ጠይቋል። የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ፕሮፌሰር ምረራ ጉዲና በጉዳዩ ላይ ሀሳብ እንዲሰጡ ዲደብሊው ላቀረበላቸው ጥያቄ ከመናገር መቆጠብን እንደሚፈልጉ ተናግረዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ፍጅት መኖሩን ጉባኤው እንደተገነዘበ ሰብሳቢው ቀሲስ ታጋይታደለ ታደለ ለዲደብሊው ተናግረዋል። በንጹሀን ላይ የተፈጸመው ኢሰብአዊ ግድያ ጨፍጨፋና እንዲሁም ፍጅት እንዳለ ጉባኤው ተገንዝቧል። በሀገራችን የሚታየው የሃይማኖት ማንነትና የብሄር ውግና መሰረት በማድረግ የሚፈጸም ጥላቻ፣ ማፈናቀል እንዲሁም ኢሰብአዊ አያያዝ ግድያና ፍጅት እየተባባሰ መሄዱን በተለይ ከፍተኛ የደህንነት ስጋት እንደሆነ መቀጠሉን በእጅጉ የሚያሳስብ እንደሆነ ጉባኤው በአጽንኦት አንስቷል። ከፍተኛ የሆነ የወንጀል ድርጊት እንደሆነም ጉባኤው ያስገነዝባል። ድርጊቱ ንጹሐንን የማሸበር ተግባር መሆኑን፣ መንግስትን በዘላቂነት የህዝቡን የደህንነትና ሰላም የማስጠበቅ መንግስቱ ኃላፊነቱን በተደጋጋሚ ስንጠይቅ እንደነበረ አሁንም እንዲወጣ ጉባኤው አበክሮ ጠይቋል። የኢትዮጵያ ተነሳሽነት ለሰብአዊነት የተባለ ተቋም ዋና ዳይሬክተር አቶ ዮሐንስ ሰለሞን ከዚህ በፊት በተመሳሳይ ወለጋ ላይ በተፈጸመ ግድያ ተጠይቀው የነገሩ መደጋገም የመንግስት የመብት ጥሰቶችን ከማስቆም ፍላጎት ማነስ ጋር የተያያዘ እንደሆነ ለዲደብሊው ተናግረው ነበር። መንግስት በውስጡ ያለውን አካሄድ መርምሮ ለሰብአዊ መብቶች ጥሰቶች ከፍተኛ ትኩረት ካልሰጠ፣ እያንዳንዱ ግለሰብ ፕሮቴክት መንግስት አያደረገኝም ብሎ ካሰበ ራሱን ወደ መከላከል ይሄዳል ያ ደግሞ የሞኖፖሊ ቫዮለንስ በእያንዳንዱ ግለሰብ እጅ ወድና ወደ ሲቪል ወር ነው የሚቀጥለው። መንግስት ይህንን ከፍተኛ ትኩረት ሰጥቶ ነገሮች ከእጁ ከቁጥጥሩ ውጭ ሳይወጡ መከላከል መቻል አለበት። የአማራ ብሔራዊ ንቅናቄ ባወጣው መግለጫ መላው ኢትዮጵያውያንና መንግስት ጥቃቶችን በዘላቂነት ለማስቆም መዋቅራዊና ሥርዓት ስራ ሽግግር እንዲደረግ ጠይቋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ሰብሳቢ ቀሲስ ታጋይ ታደለ መንግስት አስፈላጊ ከሆነ የአስቸኳይ ጊዜ አዋጅ እንዲደነግግ አሊያም የህወሓትን ኃይል ለመመከት መንግስት እንዳደረገው ሁሉ የህልውና ዘመቻ ያውጅ የሚል ሀሳብ ሰንዝረዋል። በየቀኑ እየሞቱ የድረሱ ልን ጩኸት እያሰሙ በትዕግስት የሚቀመጠው እንዴት አስችሎት ነው የሚል ነው። እኛ ጋር ያለው ድምዳሴ እንጂ አቅም የለውም የሚል አቋም የለንም። እኛ የህዝብ ድጋፍ የሚያስፈልገው ከሆነ እኮ ልክ ባለፈው ትገሌት ይፋዊ ጦርነት በሚያደርግበት ሰዓት ዘመቻ ህልውና ተብሎ ለመመከት ህዝቡ ከሁሉም ተጣጥቶ ገምተዋል። አቅም የያዘው ከሆነ እኮ ይህን ጥሪ ማቅረብ የህልውና ስቴቶች መርጀንት መቋወደው ይህንን ነገር ተሸክርኩ ግን በዛ ደረጃ ላይ አቅም የላቸውም ብሎ ነው በተከታታይ መግለጫ እየፈጠናል ና መንግስት አቅም አለው ብዬ አስባለሁ። አቅም ነው ብዬ አላስብም። ነገር ግን የህዝብ ድጋፉን ካስፈልግ በዚህ ጉዳይ ላይ ማይደግፍ ህዝብ አለሁ ብያለሁ። ጠቅላይ ሚኒስትር አብይ አህመድ አራት ነጥብ አንድ ሚሊዮን ተከታይ ባለው የፌስቡክ ማህበራዊ መገናኛ አውታር ዋና አላማቸው ህብረተሰቡን ማሸበር በሆኑ አካላት የተፈጸመው ያሉት የሰው ልጆችን ህይወት የሚቀጥፍ ዘግናኝ ድርጊት የምንታገሰው አይደለም ብለዋል። D.W. Salamun juga neng ke Sababam.